ዘጋቢዎቻችን አዲስ አበባ ኢትዮጵያ በመላ ያሉት በየቦታው የተንቀሳቀሱ የነገውን አምስተኛ ብሔራዊ ምርጫ በሚመለከት ቅንብሮቻቸውን እያዘጋጁ ናቸው። በአሁኑ ሰዓት ለዚሁ ለአምስተኛው ዙር ውድድር እስክንድር ፍሬው ወደ ምዕራብ ሸዋ አምቦ ከተማ ደርሷል። መስመር ላይ ይዤዋለሁ። እስክንድር ትሰማኛለህ? እንደምን አመሸህ። እንደምን አመሸህ አዲሱ እንግዲህ አዲሱ፣ እንዳልከውም እዚህ የምዕራብ ሸዋ ዞን ዋና ከተማ በሆነችው አምቦ ነው ያለሁት። አምቦና አካባቢው አንተም እንደገለጽከው ለምርጫው ዝግጅቱ እየተደረገ ነው። የምዕራብ ሸዋ ዞን የምርጫ አስተባባሪ የሆኑትን አቶ ሁንዴሳ መደሳን አናግሬ ነበረ። እርሳቸው እንደገለጡት አዲሱ፣ በዚህ ዞን አስራ አንድ የምርጫ ክልሎች አሉ። ስምንት መቶ ስልሳ ሁለት የምርጫ ጣቢያዎች ይገኛሉ። በእነዚህ ሁሉ በነገ እለት የድምፅ አሰጣጡ በሰመረ ሁኔታ ይካሄድ ዘንድ አስፈላጊው ዝግጅት ሁሉ ተጠናቋል። እየጠበቅን ያለነውም የድምፅ መስጫውን ቀን ነው ብለውኛል። እስኪ ከራሳቸው ከአቶ ሁንዴሳ መደሳ እናዳምጥ፣ አዲሱ በጣም አመሰግናለሁ ስለ ጊዜው። እስቲ እራሱን እና ኃላፊነቱን በማስተዋወቅ ይጀምሩልኝ። ስሜ አቶ ሁንዴሳ ማደሳ እባላለሁ። የስራ ድርሻዬ የምዕራብ ሸዋ ዞን ምርጫ አስተባባሪ እና የአምቦ አንድ ምርጫ ጽህፈት ቤት ኃላፊ ነኝ። አቶ ሁንዴሳ እንግዲህ ምዕራብ ሸዋ ዞን ለኢትዮጵያ ፓርላማ ወይም ለህዝብ ተወካዮች ምክር ቤት ምን ያህል ሰው ነው የሚልከው? ስንት የምርጫ ጣቢያዎችስ አሉ? ከምርጫ ክልሎቹ በተጨማሪ አስራ አንድ ምርጫ ክልሎች አሉን። በአስራ አንድ ምርጫ ክልል ላይ እያንዳንዱ አንዳንዱ ምርጫ ክልል አንዳንድ የህዝብ ተወካይ ይኖረዋል። በዚህ ስሌት አስራ አንድ የህዝብ ተወካዮችን ያበቃል ማለት ነው። በዚህ አስራ አንድ ምርጫ ክልል ውስጥ ስምንት መቶ ስልሳ ሁለት የምርጫ ጣቢያዎች አሉን። በእያንዳንዱ ምርጫ ጣቢያ ላይ ድምጽ ይሰጣል ማለት ነው። ለክልል ምክር ቤት ምርጫ ይካሄዳል ብለውኛል። ቀደም ሲል ስንነጋገር ለክልል ምክር ቤት ስንት ሰዎች ይወከላሉ? በእያንዳንዱ የምርጫ ክልል በእያንዳንዱ የምርጫ ክልል ላይ ለክልል ምክር ምክር ቤት ሶስት ሶስት ሰዎች ናቸው የሚመረጡት። በዚህ ስሌት ደግሞ አስራ አንድ በሶስት ሰላሳ ሶስት እጩዎች ለክልል ምክር ቤት ይመረጣሉ ማለት ነው። እንግዲህ ብዙ ጊዜ ጠንከር ያለ ፍክክር የሚደረግበት ዞን ነው። በርካታ ፓርቲዎች ይሳተፋሉ፣ ገዥውን ፓርቲ ጨምሮ በዚህ ዞን ምርጫው ላይ ዘንድሮ ስንት ፓርቲዎች ተመዘገቡ? ስንት ፓርቲዎች እጩ አቅርበዋል? በተለይ ለህዝብ ተወካዮች ምክር ቤት እጩ ያቀረቡት ፓርቲዎች ዘርዘር ካለው ቢነግሩኝ በዞ ቡድናችን 11 ምርጫ ክልል አለን። በ11ንዱም ምርጫ ክልል ላይ 10 የፖለቲካ ፓርቲዎች እጩዎቻቸውን አስመዝግበዋል። ከዚህ ውስጥም ደግሞ ለተወካዮች ምክር ቤት 62 እጩዎች ቀርበዋል። ለክልል ምክር ቤት ደግሞ 137 እጩዎች ቀርበዋል። በጥቅሉ 199 እጩዎች በዞናችን ቀርበዋል። አምቦና አካባቢው እስክንድር፣ ከፍተኛ ፉክክር የሚታይበት ነው። በተለይ በገዢው ፓርቲ በኩልም ፉክክር አለ እና ምናልባት ይህም ፉክክር ደግሞ ጤናማና ምቹ ሁኔታ እንዲኖረው ማድረግ ያስፈልግ ይሆናል እና ይህን በተመለከተ ምን ዝግጅት አለ? ምንስ እየተሰራ ነው? አንተም እንደገለጽከው አዲሱ አምቦና አካባቢው አጠቃላይ ምዕራብ ሸዋ ባለፉትም ምርጫዎች ጭምር ከፍተኛ ፉክክር እየታየበት ነው። ከዚህ አንጻር ደግሞ ያው በዚህ ዓመት በተለይ በመድረክ በኢህአዴግ እንዲሁም በሌሎች ፓርቲዎች መካከል ከፍተኛ ፉክክር እንደሚደረግበት ይጠበቃል። ቀደም ሲል አቶ ሁንዴሳ ሲያብራሩ እንደሰማነውም አስር የፖለቲካ ፓርቲዎች ናቸው በምዕራብ ሸዋ ዞን የሚወዳደሩት። ምን አይነት ሁኔታዎች ተመቻችተዋል በተለይ ለተወዳዳሪ ፓርቲዎቹ በሚል ከገዢው ፓርቲ ወገን የሆኑትን የአምቦ ከተማ የሆዴ ጽሕፈት ቤት ኃላፊ እና የከንቲባው አማካሪ አቶ አሸናፊ ጨመዳን አናግሬ ነበረ። አዲሱ ከአቶ አሸናፊ ጋር ያደረኩትን ቆይታ እንከታተል። በጣም አመሰግናለሁ ስለ ጊዜው አቶ አሸናፊ ጨመዳ። እንግዲህ አምቦ በ2007 ምርጫ ምን አይነት ዝግጅት ሲደረግባት ቆይተዋል? በእናንተ በኩል ለምሳሌ ምን ያህል ምህዳሩ ሰፊ ነበር ለሁሉም ተወዳዳሪ ፓርቲዎች እናንተ እስከምታውቁት? አመሰግናለሁ። እንግዲህ የዘንድሮ ምርጫ ሶስት ግቦችን አቅደን የተነሳ ነው። አንደኛ ይህ ምርጫ ሰላማዊ እንዲሆን በሁለተኛ ደረጃ ደግሞ የምርጫ ዲሞክራሲ እንዲሆን ነጻና ፍትሃዊ እንዲሆን በወዴድ በኩል ብዙ ዝግጅት ተደርጓል። የራሳችን አባል ከማሰልጠን፣ ደጋፊዎቻችን ከማሰልጠን ምርጫ ቅስቀሳ በሚደረግባቸው ቦታዎች ህግን ጠብቆ መንቀሳቀስ እንዳለባቸው ቸው ብዙ ዝግጅት ተደርጓል። እንግዲህ ዘንድሮ ፍጹም ዲሞክራሲ ማለት ይቻላል እንዳጠቃላይ ስናይ ይህንን ተቃዋሚዎቻችን ጋር ወደ በአምቦ ከተማ ውስጥ ወደ ዘጠኝ የሚሆኑ ፖለቲካ ፓርቲዎች ናቸው እየተወዳደሩ ያሉት ከነኚህ ጋር ከሶስት ከሚሆኑ ጋር የጋራ ምክር ቤት አቋቋመን የሚፈጠሩ ችግሮችን በጋራ እየፈታን እየተወያየንበት እስካሁን ፍጹም ሰላማዊ ነው ማለት ይቻላል። እንዳጠቃላይ ሲናይ በዚህ አቋያ አሁን እንግዲህ ዝግጅታችን አጠናቀን ወደ ምርጫ ዋዜማ ላይ ደርሰናል። እንግዲህ በዚህ በኩል የዘንድሮ ምርጫ ከድሮ ምርጫ የተሻለ ነው ማለት ይቻላል። ተቃውሞቹም ዘንድሮ በነጻ ሲንቀሳቀሱ ነበር ነው ማለት ይቻላል። እንዳጠቃላይ የዘንድሮ ምርጫ ፍጹም ዴሞክራሲያዊ ነው ማለት እንችላለን። በአምቦ ከተማ በምርጫ ዙሪያ ምንም እስካሁን በነሱ በኩል የገጠማቸው ችግር የለም። በእኛ በኩል የምናውቀው ቅሬታም የገጠማቸው ችግርም የለም። ስለዚህ እንዳጠቃላይ የዘንድሮ ምርጫ ስናይ ፍጹም ሰላማዊ የተሞላበት ነው ብለን መደምደም እንችላለን። እንዳጠቃላይ እንግዲህ እስካሁን በእኛ በኩል በወዴት ስናደርጋቸው የነበረው የራሳችን ፕሮግራም እስከማሳወቅ የራሳችን ቅስቀሳ እስከማሰም እስከማድረግ ቦርዱ እስከፈቀደን ድረስ ሙሉ በሙሉ መስራት ያለብን ነገር ሰርተን አጠናቅቀናል ማለት እንችላለን። ከድምጽ መስጫው ቀን ጀምሮ ባሉ ሂደቶች ምንድን ነው ያደረጋችሁት ዝግጅት? ምንድን ነው የሚጠበቀው እስከ መጨረሻው ድረስ እንዲዘልቅ? አሁን የገለጿቸው ስራዎች እንግዲህ የምርጫው አሰጣጥ ሂደት ሁሉም ሰው በነቂት ወጥቶ ምርጫ ድምፁ መስጠት አለበት። ስለዚህ የፈለገውን ፓርቲ መርጦ በሰላም ወደ ቤቱ መግባት አለበት። እንዳጠቃላይ የሁላችንም የጋራ የሚያደርገን ይህ ምርጫ በሰላም መጠናቀቅ እንዳለበት፣ ይሄ የህብረተሰቡ ተሳትፎ ወሳኝ ነው። የፓርቲዎችም ተሳትፎ ወሳኝ ነው። ስለዚህ ነገ በሚደረግ የድምፅ ማሳሰጣት ላይ ሁሉም መሳተፍ አለባቸው የሚል ሀሳብ ነው ያለኝ። ጠቅላይ ሚኒስትር ማድረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ፓርቲዎች ራሳቸውን ማዘጋጀት አለባቸው፣ ውጤቱ ምንም ይሁን ምንም ለመቀበል የሚል ነገር ተናግረዋል ሰሞኑን በሰጡት መግለጫ። እና እንዲህ አይነት መንፈስ ነው ያለው በእናንተም በተፎካሪዎቻችሁም በኩል እስካሁን ባዩት ሁኔታ ጀምራ ደረጃ ይህን ራስን አዘጋጅቶ መግባት ይጠይቃል። አንድ ፓርቲ ህዝቡን ድምፅ ማክበር አለበት። ስለዚህ ህዝቡ የሰጠውን ድምጽ አክብሮ በሰላም ወደ ስራው መግባት አለበት የሚል አቋምና ለን የእኛም ውሳኔ ይህንን ነው። በዚህ መንፈስ ነው የተዘጋጀ ነው ያለነው። ከገዢው ፓርቲ ባላነሰ እስክንድር ከፍተኛ ፉክክር የሚያደረጉት አምቦ አካባቢ ማለት ነው የመድረኩ አመራር ዶክተር መረራ ጉዲና ናቸው። ከእነዚህ ወገኖች ያገኘኸው አንዳንድ ነገር አለ? ዝግጅቱን በተመለከተ ዶክተር መረራ ማምሻውን አምቦ እንደሚገቡ እየተጠበቀ ነው። እና እሳቸውን ለማግኘት ጥረት እያደረግኩኝ ነው። ለጊዜው የእጅ ስልካቸው ስለማይመልስ ላገኛቸው አልቻልኩም። ነገር ግን ወደ አረፉበት ሆቴል በመሄድ የእሳቸውን አስተያየት ለማካተት ጥረት እያደረግኩ ነው። አዲሱ መልካም እንግዲህ፣ አየር ላይ እስካለን ድረስ እና ከአራት ሰዓት በፊት የተሳካ ነገር ካለ አንተም ብልጫ አድርግልን፣ እኛም ደውለን እንጠይቀሃለን። እግዜር ስጥ ሌላ አሁኑ እስክንድር አመሰግናለሁ። አዲሱ